የዲደብሊው ዜና በመጀመሪያም ዋና ዋና ዜና። የናይጄሪያ ጦር ትላንት ቅዳሜ በሀገሪቱ ሰሜን ምስራቅ በምትገኘው ቦርኖ ግዛት በፈጸመው ጥቃት አክራሪ ሳይሆኑ አይቀሩም የተባሉ 35 ታጣቂዎች መግደሉን አስታወቀ። ሶስት ሱዳናውያን እህትማማቾች በርካታ ሰዎች ጭኖ የሜዲትራኒያን ባህርን ለማቋረጥ ከሞከረ አነስተኛ ጀልባ ላይ ህይወታቸው አልፎ ተገኘ። የእስራኤል የጦር አውሮፕላኖችና ታንኮች የጋዛ ከተማ ምስራቃዊና ሰሜናዊ አካባቢዎችን ደብድበው ህንፃዎችና መኖሪያ ቤቶች ማውደማቸውን ነዋሪዎች ተናገሩ። የእስራኤል መሪዎች በጋዛ ከተማ ላይ የታቀደው ወታደራዊ ዘመቻ እንደሚቀጥል ዝተዋል። ዜናው በዝርዝር የሱዳን ፈጥኖ ድራሽ ኃይል ታጣቂዎች በሰሜን ዳርፉር ኤልፋሽር ከተማ ላይ የሚገኝ ሆስፒታል ላይ ትላንት ቅዳሜ በከባድ መሳሪያ መደብደባቸውን የተቋሙ ባልደረባ ተናገሩ። በጥቃቱ ሁለት የስራ ክፍሎች በከባድ መሳሪያ የተመቱ ሲሆን የሆስፒታሉን ባልደረባ ጨምሮ ሰባት ሰዎች መቁሰላቸውን የህክምና ዶክተር እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። እስከዛሬ እሁድ በቀጠለው ድብደባ የሆስፒታሉ የአስቸኳይ ህክምና ክፍል በደረሰበት ጉዳት አገልግሎት ማቋረጡን ለደህንነት በመስጋት ስማቸው እንዳይገለጽ የጠየቁ የህክምና ዶክተር So i ጥቃት የተፈጸመበት ሆስፒታል በኤልፋሽር አሁንም አገልግሎት ከሚሰጡ ሶስት የጤና ተቋማት አንዱ ነበር። በመሐመድ ሀምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ታጣቂዎች ከኤልፋሽር አቅራቢያ በሚገኝ አቡ ሾክ የተባለ የተፈናቃዮች መጠለያ ዛሬ እሁድ ገብተው ስምንት ሰዎች አግተው መውሰዳቸውን የፈረንሳይ ዜና አገልግሎት በመጠለያው የሚገኙ ምንጮቹን ዋቢ አድርጎ ዘግቧል። በዘገባው መሰረት ታፍነው ከተወሰዱ መካከል ስድስቱ ሴቶች ሲሆኑ የአርባ ቀናት ዕድሜ ያለው ጨቅላና የሶስት ዓመት ህፃን ልጅ ይገኙበታል ሌሎች አርባ የመጠለያው ነዋሪዎች እስካሁን የት እንዳሉ እንደማይታወቅ የገለጹት የፈረንሳይ የዜና አገልግሎት የመረጃ ምንጮች በፈጥኖ ድራሽ ኃይሉ ታጣቂዎች ታፍነው የተወሰዱ ሰዎች ቁጥር ከተጠቀሰው በላይ ሊሆን እንደሚችል አስጠንቅቀዋል። በአስር ሺዎች የሚቆጠሩ ተፈናቃዮች የሚኖሩበት አቡ ሾክ መጠለያ ጥቃት ሲፈጸምበት የአሁኑ በአንድ ወር ውስጥ ሁለተኛው ነው። በመጀመሪያው ጥቃት ከአርባ በላይ ሰዎች ተገለው ነበር። በደጋሎ ፈጥኖ ድራሽ ኃይል ተከታታይ ጥቃት ውስጥ የምትገኘው ኤልፋሽር የሱዳን ብሔራዊ ጦር ቁጥጥር ስር የምትገኝ ምዕራብ ዳርፉር የመጨረሻ ከተማ ናት። አብዛኛውን የዳርፉር ግዛት የሚቆጣጠረው ፈጥኖ ድራሽ ኃይል ባለፈው መጋቢት ከካርቱም ተሸንፎ ከወጣ ወዲህ በምዕራባዊ ሱዳን ቁጥጥሩን ለማጥበቅ በኤልፋሽር እና በዙሪያዋ በሚገኙ መጠለያዎች ላይ የሚፈጽማቸውን ጥቃቶች አጠናክሮ ቀጥሏል። የናይጄሪያ ጦር ትናንት ቅዳሜ በሀገሪቱ ሰሜን ምስራቅ በምትገኘው ቦርኖ ግዛት በፈጸመው ጥቃት አክራሪ ሳይሆኑ አይቀሩም የተባሉ ሰላሳ አምስት ታጣቂዎች መግደሉን አስታወቀ። ናይጄሪያ ከካሜሩን በምትዋሰንበት ድንበር አካባቢ የተፈጸመው ጥቃት በአራት ኢላማዎች ላይ ያነጣጠረ እንደነበር የናይጄሪያ አየር ኃይል ቃል አቀባይ ገልጸዋል። አካባቢው ቦኮ ሀራምና ከታጣቂው ተነጥሎ የወጣው እስላማዊ መንግስት በምዕራብ አፍሪካ የተባለ ቡድን የሚንቀሳቀሱበት ነው። ከታጣቂዎቹ ጋር የተቀሰቀሰ ግጭት ከ35 ሺህ በላይ ሰዎች ሲገደሉ፣ ከሁለት ሚሊዮን በላይ ተፈናቅለዋል። ከዚህ በተጨማሪ ከናይጄሪያ ተሻግሮ ኒጀርን ወደ መሳሰሉ ጎረቤቶቿ ተዛምቷል። ሶስት ሱዳናውያን እህትማማቶች በርካታ ሰዎች ጭኖ የሜዲትራንያን ባህርን ለማቋረጥ ከሞከረ አነስተኛ ጀልባ ላይ ህይወታቸው አልፎ ተገኘ። የእህትማማቾቹ አስከሬን 65 ገደማ የሚሆኑ ሰዎች ከጫነው ጀልባ ላይ ባለፈው አርብ ለቅዳሜ አጥባ የተገኘው ረስኪው ሺፕ በተባለ የጀርመን የህይወት አድን የግብረሰናይ ድርጅት አማካኝነት ነው። በጉዞ ላይ ሳሉ ሕይወታቸውን ያጡት ሱዳናውያን አዳጊዎች ዕድሜያቸው 9፣ 11 እና 17 እንደነበር ባሕር አቋርጠው ወደ አውሮፓ ለመሻገር የሚሞክሩ ሰዎችን ከአደጋ በመታደግ ስራ ላይ የተሰማራው ቡድን አስታውቋል። እናታቸውና ወንድማቸው ተርፈው ከጣሊያኗ ላምፔዱሳ ደሴት ከደረሱ የጀልባው ተሳፋሪዎች መካከል ናቸው። በሰሜናዊ ሊቢያ በዓለም አቀፍ ውሃ ላይ ይንሳፈፍ የነበረው ጀልባ ከጫናቸው ሰዎች መካከል ሌላ አራተኛ ሰው የት እንደደረሱ አልታወቀም። ጀልባው የሱዳን፣ ማሊ፣ አይቮሪኮስት፣ ኢትዮጵያና ኤርትራ ሰዎችን ጭኖ ነበር። ዓለም አቀፉ የፍልሰተኞች መርጃ ድርጅት በጎርጎሮሳዊው 2014 መቁጠር ከጀመረ ወዲህ ከ30 ሺ በላይ ሰዎች የሜዲትራኒያን የስደት መስመር ለማቋረጥ ሲሞክሩ ሕይወታቸውን አጥተዋል። ይህ ዶይቸቨለ ነው። የእስራኤል የጦር አውሮፕላኖችና ታንኮች የጋዛ ከተማ ምስራቃዊና ሰሜናዊ አካባቢዎችን ደብድበው ሕንፃዎችና መኖሪያ ቤቶች ማውደማቸውን ነዋሪዎች ተናገሩ። የእስራኤል መሪዎች በጋዛ ከተማ ላይ የታቀደው ወታደራዊ ዘመቻ እንደሚቀጥል ዝተዋል። በጋዛ ከተማ ዘይቱንና ሼጃይ በተባሉ አካባቢዎች ያለማቋረጥ ፍንዳታዎች መስማታቸውን አይንማኞች እንደተናገሩ ሬውተርስ ዘግቧል። የእስራኤል ታንኮች ሳብራ በተባለ መንደር ቤቶችና መንገዶች ሲያወድሙ፣ በሰሜን ጃባሊያ በርካታ ሕንፃዎች ነጉደዋል። የእስራኤል ጦር የታጣቂዎችን ዋሻዎች ለማውደምና በአካባቢው ቁጥጥራቸውን ለማጥበቅ ወታደሮች ባለፉት ቀናት ወደ ጃባሊያ መመለሳቸውን ዛሬ እሁድ አስታውቋል። በጃባሊያ የሚካሄደው ወታደራዊ ዘመቻ በተጨማሪ አካባቢዎ የሚደረገውን ውጊያ ለማስፋፋት እና የሐማስ አሸባሪዎች ወደ አካባቢው ተመልሰው እንዳያንቀሳቀሱ ያስችላል ተብሏል። እስራኤል የሐማስ ታጣቂዎች የመጨረሻ መሸሸጊያ ያለቻትን የጋዛ ከተማ ለመቆጣጠር የሚያስችላት ወታደራዊ ዕቅድ ያጸደቀችው በዚህ ወር ነበር። ዘመቻው እስካሁን ባለመጀመሩ ግብፅና ቃጣር በተኩስ አቁም ላይ የሚደረገውን ንግግር ለማስጀመር ለሚያደርጉት የማሸማገል ጥረት ፋታ ሰጥቷል። ይሁንና መከላከያ ሚኒስትሩ እስራኤል ካትስ ጠኔ ተከስቷል ወደተባለባት የጋዛ ከተማ የታቀደውን ወታደራዊ ዘመቻ ለመቀጠል ዝተዋል። ሐማስ በእስራኤል ቅድመ ሁኔታ ተስማምቶ ጦርነቱን ካላቆመና ታጋቾችን ካልለቀቀ ጋዛ ከተማ እንደምትወድም የመከላከያ ሚኒስትሩ ዝተዋል። ይህ በእንዲህ እንዳለ ሁቲዎች ትናንት ቅዳሜ ለተኮሱት ሚሳኤል የአጸፋ ምላሽ እስራኤል የየመን ዋና ከተማ ሰንዓን ደብድባለች። በድብደባው ሁለት ሰዎች ሲሞቱ አምስት መቁሰላቸውን ሁቲዎች የሚቆጣጠሩት መገናኛ ብዙኃን አስታውቋል። ከሩሲያ ጋር የሚደረገው ጦርነት ሲያበቃ የውጭ ሀገራት ወታደሮች በዩክሬን መገኘት ጠቃሚ እንደሚሆን ፕሬዚደንት ቮሎዶሚር ዜሌንስኪ ገለጹ። የካናዳ ጠቅላይ ሚኒስትር ማርክ ካርኔ በበኩላቸው ሀገራቸው ለዩክሬን የደህንነት ዋስትና ለመስጠት ከጦርነቱ በኋላ ሀገራቸው ወታደሮቿን በኪየቭ ልታሰፍር እንደምትችል ፍንጭ ሰጥተዋል። ሁለቱ መሪዎች ጉዳዩን ያነሱት ዛሬ እሁድ ጠቅላይ ሚኒስትር ማርክ ካርኔ ዩክሬንን ጎብኝተው ከፕሬዚደንት ቮሎዶሚር ዜሌንስኪ ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። ካናዳ ዩክሬንን የሚደግፈው የምዕራባውያን የበጎ ፈቃደኛ ሀገራት ጥምረት አካል ነች። ዛሬ ብሔራዊ የነጻነት ቀኗን ያከበረችው ዩክሬን ከሩሲያ ጋር የገጠመችው ጦርነት ሲያበቃ ዋስትና የሚሆናት የደህንነት ማረጋገጫ ከምዕራባውያን አጋሮቿ ጋር ለማ በመሆን ለማበጀት ጥረት እያደረገች ትገኛለች። ቀኑን በማስመልከት ባስተላለፉት መልእክት ዩክሬን ለነጻነቷ መዋጋት እንደምትቀጥል የገለጹት ፕሬዚደንት ቮሎዶሚር ዜሌንስኪ ሀገራቸው ለሰላም ያቀረበችው ጥሪ አልተሰማም ብለዋል። ጠቅላይ ሚኒስትር ማርክ ካርኔይ ለዩክሬን ፍትሐዊና ዘላቂ ሰላም ካናዳ የምታደርገውን ድጋፍ እያጠናክረች እንደምትገኝ አስታውቀዋል። የጀርመን መርሃዊ መንግስት ፍሬድሪሽ ሚየርስ በበኩላቸው ዩክሬናውያን ዛሬም ሆነ ወደፊት የነጻነት ቀናቸውን ሲያከብሩ ከጎናቸው ቆመናል የሚል መልእክት በኤክስ በኩል አስተላልፈዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አባላትን ጨምሮ የሀገራት ቡድን ለዩክሬን የደህንነት ዋስትና ሊሰጥ እንደሚችል ለአሜሪካው ኤንቢሲ ቴሌቪዥን ጣቢያ ገልጸዋል። ይሁንና ለዩክሬን የደህንነት ዋስትና የሚሰጠው ሀገር ገለልተኛ፣ ከየትኛውም ወታደራዊ አሰላለፍ ያልወገነና የኑክሌር ጦር መሳሪያ ያልታጠቀ መሆን እንዳለበት ገልጸዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ፣ የናይጄሪያ ጦር ትላንት ቅዳሜ በሀገሪቱ ሰሜን ምስራቅ በምትገኘው ቦርኖ ግዛት በፈጸመው ጥቃት አክራሪ ሳይሆኑ አይቀሩም የተባሉ 35 ታጣቂዎች መግደሉን አስታወቀ። ሶስት ሱዳናዊያን እህትማማቾች በርካታ ሰዎች ጭኖ የሜዲትራንያን ባህርን ለማቋረጥ ከሞከረ አነስተኛ ጀልባ ላይ ህይወታቸው አልፎ ተገኘ። የእስራኤል የጦር አውሮፕላኖችና ታንኮች የጋዛ ከተማ ምስራቃዊና ሰሜናዊ አካባቢዎችን ደብድበው ሕንጻዎችና መኖሪያ ቤቶች ማውደማቸውን ነዋሪዎች ተናገሩ። የእስራኤል መሪዎች በጋዛ ከተማ ላይ የታቀደው ወታደራዊ ዘመቻ እንደሚቀጥል ዝተዋል። ዜናው በዚሁ አበቃ ጠና